ትንቢተ ኤርምያስ ምዕራፍ ሰባት ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው። በእግዚአብሔር ቤት በር ቁም፣ ይህንም ቃል እንዲህ ብለህ ተናገር፦ እግዚአብሔርን ልታመልኩ በእነዚህ በሮች የምትገቡ ከይሁዳ ያላችሁ ሁሉ የእግዚአብሔርን ቃል ስሙ። የእስራኤል አምላክ እግዚአብሔር እንዲህ ይላል፤ መንገዳችሁንና ሥራችሁን አሳምሩ፣ በዚህም ስፍራ አሳድራችኋለሁ የእግዚአብሔር መቅደስ የእግዚአብሔር መቅደስ የእግዚአብሔር መቅደስ ይህ ነው እያላችሁ በሐሰት ቃል አትታመኑ መንገዳችሁንና ሥራችሁን ፈጽማችሁ ብታሳምሩ በሰውና በጎረቤቱ መካከል ቅን ፍርድ ብትፈርዱ መጻተኛውንና ድሀ አደጉን መበለቲቱንም ባትገፉ በዚህም ስፍራ ንጹሕ ደምን ባታፈሱ ክፉም ሊሆንባችሁ እንግዶችን አማልክት ባትከተሉ ከዘላለም እስከ ዘላለም ለአባቶቻችሁ በሰጠኋቸው ምድር በዚህ ስፍራ አሳድራችኋለሁ። እነሆ በማትረቡበት በሐሰት ቃል ታምናችኋል። ትሰርቃላችሁ፣ ትገድላላችሁ፣ ታመነዝራላችሁ፣ በሐሰትም ትምላላችሁ፣ ለበዓልም ታጥናላችሁ፣ የማታውቋቸውንም እንግዶች አማልክት ትከተላላችሁ። መጥታችሁም ስሜ በተጠራበት በዚህ ቤት በፊቴ ቆማችሁ ይህን አስጸያፊ የሆነ ነገር ሁሉ አላደረግንም አላችሁ። ይህ ስሜ የተጠራበት ቤት በዐይናችሁ የሌቦች ዋሻ ሆኖአልን? እነሆ እኔ አይቻለሁ ይላል እግዚአብሔር። ነገር ግን በቀድሞ ዘመን ስሜን ወዳሳደርሁበት በሴሎ ወደ ነበረው ስፍራዬ ሂዱ፤ ከሕዝቤም ከእስራኤል ክፋት የተነሣ ያደረግሁበትን እዩ። አሁንም ይህን ነገር ሁሉ ስላደረጋችሁ፣ በማለዳም ተነስቼ በተናገርኋችሁ ጊዜ ስላልሰማችሁ፣ በጠራኋችሁም ጊዜ ስላልመለሳችሁ ስለዚህ በሴሎ እንዳደረግሁ እንዲሁ ስሜ በተጠራበት በምትታመኑበት ቤት ለእናንተና ለአባቶቻችሁም በሰጠኋችሁ ስፍራ አድርጋለሁ። የኤፍሬምንም ዘር ሁሉ ወንድሞቻችሁን ሁሉ እንደ ጣልሁ እንዲሁ ከፊቴ እጥላችኋለሁ። እንግዲህም አልሰማህምና ስለዚህ ሕዝብ አትጸልይ፣ ስለ እነርሱም ልመናና ጸሎት አታድርግ፣ አትማልድላቸው። እነርሱስ በይሁዳ ከተሞች ውስጥና በኢየሩሳሌም አደባባይ ላይ የሚያደርጉትን አታይምን? ያስቈጡኝ ዘንድ ለሰማይ ንግሥት እንጎቻ እንዲያደርጉ ለሌሎችም አማልክት የመጠጥ ቁርባን እንዲያፈሱ ልጆች እንጨት ይሰበስባሉ፣ አባቶችም እሳት ያነዳሉ። ሴቶችም ዱቄት ይለውሳሉ። እኔን ያስቈጣሉን? ይላል እግዚአብሔር። ለፊታቸውስ እፍረት አይደለምን? እንግዲህ ጌታ እግዚአብሔር እንዲህ ይላል፤ እነሆ ቊጣዬና መዓቴ በዚህ ስፍራ ላይ በሰውና በእንስሳ ላይ በዱር ዛፎችና በምድር ፍሬ ላይ ይፈሳል። ይነዳል፣ አይጠፋምም። እግዚአብሔር እንዲህ ይላል፤ ለሌላ መሥዋዕታችሁ የሚቃጠለውን መሥዋዕታችሁን ጨምሩ፣ ሥጋውንም ብሉ። ከግብፅ ምድር ባወጣኋችሁ ቀን ስለሚቃጠል መሥዋዕትና ስለሌላ ሌላ መሥዋዕት ለአባቶቻችሁ አልተናገርሁምና አላዘዝኋቸውምም። ነገር ግን ቃሌን ስሙ፣ እኔም አምላክ እሆናችኋለሁ፣ እናንተም ሕዝብ ትሆኑኛላችሁ፣ መልካምም ይሆንላችሁ ዘንድ ባዘዝኋችሁ መንገድ ሁሉ ሄዱ ብዬ በዚህ ነገር አዘዝኋቸው። ነገር ግን በክፉ ልባቸው ሐሳብና እልከኝነት ሄዱ፣ ወደፊትም ሳይሆን ወደ ኋላቸው ሄዱ እንጂ አልሰሙም፣ ጆሮአቸውንም አላዘነበሉም። አባቶቻቸው ከግብፅ ምድር ከወጡበት ቀን ጀምሮ እስከ ዛሬ ድረስ በየዕለቱ እየማለድሁ ባሪያዎቼን ነቢያትን ሁሉ ልኬባቸው ነበር። ነገር ግን አንገታቸውን አደነደኑ እንጂ አልሰሙኝም፣ ጆራቸውንም አላዘነበሉም። አባቶቻቸውም ካደረጉት ይልቅ የባሰ አደረጉ። በዚህም ቃል ሁሉ ትነግራቸዋለህ፣ ነገር ግን አይሰሙህም። ትጠራቸዋለህ፣ ነገር ግን አይመልሱልህም። አንተም የአምላኩን የእግዚአብሔርን ቃል ያልሰማ ተግሣጽንም ያልተቀበለ ሕዝብ ይህ ነው፤ እውነት ጠፍቶአል፣ ከአፋቸውም ተቈርጦአል ትላቸዋለህ። እግዚአብሔር የቍጣውን ትውልድ ጥሎአልና ትቶታልምና፣ ጠጕርሽን ቍረጪ ጣዩም በወናዎቹ ኮረብቶችም ላይ አሙሺ። የይሁዳ ልጆች በፊቴ ክፉን ነገር ሠርተዋል ይላል እግዚአብሔር። ያረክሱትም ዘንድ ስሜ በተጠራበት ቤት ርኵሰታቸውን አኑረዋል። እኔም ያላዘዝሁትንና በልቤ ያላሰብሁትን ወንዶችና ሴቶች ልጆቻቸውን በእሳት ያቃጥሉ ዘንድ በሄኖም ልጅ ሸለቆ ያለችውን የቶፌትን መስገጃዎች ሠርተዋል። ስለዚህ እነሆ ስፍራ ከማጣት የተነሣ በቶፌት ይቀበራሉና የእርድ ሸለቆ ይባላል እንጂ ቶፌት ወይም የሄኖም ልጅ ሸለቆ ዳግመኛ የማይባልበት ዘመን ይመጣል ይላል እግዚአብሔር። የዚህም ሕዝብ ሬሳ ለሰማይ ወፎችና ለምድር አራዊት መብል ይሆናል፣ የሚያስፈራራቸውም የለም ምድሪቱም ባድማ ትሆናለችና ከይሁዳ ከተሞችና ከኢየሩሳሌም አደባባይ የእልልታን ድምፅና የደስታን ድምፅ የወንድ ሙሽራን ድምፅና የሴት ሙሽራን ድምፅ አጠፋለሁ።